ዓለም አቀፉ የገንዘብ ድርጅት በምህጻሩ አይኤምኤፍ ይፋ ያደረገው ይህ ሪፖርት እንደሚጠቁመው ከሆነ ከሳራ በታች ያሉ አፍሪካ ሀገራት እየተገባደደ ባለው የፈረንጆቹ 2015 እና 2016 ዓ.ም ከሌሎቹ ክፍላት ዓለማት የተሻለ የኢኮኖሚ እድገት ያስመዘግባሉ። የኢኮኖሚ እድገታቸው ግን በ2009 የዓለም የፋይናንስ ቀውስ ከተከሰተ በኋላ ሊመዘገብ የቻለ ዝቅተኛ እድገት ነው ብሏል አይኤምኤፍ። ለኢኮኖሚ እድገታቸው መቀዛቀዝ እንደ ምክንያትነት ከቀረቡት ጉዳዮች መካከል የዓለም የነዳጅ ዋጋ መቀነስ፣ ለዓለም አቀፍ ገበያ የሚያቀርቧቸው ሸቀጦች ዋጋ መውረድና የዶላር የመግዛት አቅም መጨመር ተጠቅሰዋል። የአይኤምኤፍ ሪፖርት እንደሚጠቁመው ከሆነ ከእነዚሁ የሰሃራ በታች አፍሪካ ሀገራት መካከል የተሻለ የኢኮኖሚ እድገት የሚያስመዘግቡ እንዳሉም ተጠቁሟል። በአይኤምኤፍ የአፍሪካ ጉዳዮች ክፍል የጠቋሚ ጥናቱ መሪ ወይዘሮ ሳሊን አልሀድ ም ጎልቶ እንደሚታየው ዝቅተኛ የገቢ መጠን ምድብ ካሉ ሀገራት መካከል በጥሩ ሁኔታ እድገት እያስመዘገቡ ያሉ ሀገራት አሉ። ለምሳሌ ኮትዲቯር፣ ኢትዮጵያና ታንዛኒያ አሁንም ቢሆን ከሰባት በመቶ በላይ የኢኮኖሚ እድገት ያስመዘግባሉ። በመጪው ዓመትም ተመሳሳይ እድገት ይኖራቸዋል። በእነዚህ ሀገራት አካባቢ መሰረተ ልማቶችን ለማሻሻል እና የግል ዘርፉን ለማጠናከር ጠንካራ የሆነ የኢንቨስትመንት ጥረት እየታየ ነው። ወይዘሮ ሰሊን አልሃድ እንደሚሉት እነዚህ ሀገራት የኢኮኖሚ እድገታቸው ከፍ ብሎ ለመቀጠል እንደ ምክንያትነት ሸቀጦቻቸው በዓለም ገበያ ላይ የተሻለ ገቢ ሲያስገኝላቸው በነበረበት ባለፉት ጥቂት ዓመታት በቆጠቡት ሀብት መሰረተ ልማት ማስፋፋት መቻላቸው ነው። ብዙዎቹ ሀገራት ጥሩ የንግድ ሁኔታ በነበረበት ወቅት ያገኟቸውን ገንዘቦች አስፈላጊ በሆነው የመሰረተ ልማት ኢንቨስትመንት ላይ ሲያውሉት ቆይተዋል። የኢንቨስትመንቶቹን ውጤትም ማየት ጀምረዋል። ለምሳሌ በኬንያ፣ በኢትዮጵያ፣ በጊኒ በቆጠቧቸው ገንዘቦች ከገነቧቸው ግድቦች የኤሌክትሪክ ኃይል ማመንጨት ጀምረዋል። ይህ የሚበረታታ ነው። በኢሊኖይስ ግዛት ፖልቲን ከተማ በሚገኘው የሀርፐር ኮሌጅ የኢኮኖሚክስ ፕሮፌሰር የሆኑት ዶክተር ጌታቸው በጋሻው ይህ የአይኤምኤፍ የኢኮኖሚ እድገት ጠቋሚ ሪፖርት የሀገራትን ጠቅላላ ምርት ወይም ጂዲፒ መለኪያ አድርጎ የሚነሳ ስለሆነ ትክክለኛ የኢኮኖሚ እድገት መለኪያ ቀመር ነው ብሎ መውሰድ እንደሚከብድ ይገልጻሉ። እነሱም የሚመለከቱት ይሄን የመንገድ ስራውን፣ የህንፃ መገንባቱን የአንድ ሀገር ጠቅላላ ምርት በየዓመት ምን ያህል እየተመረተ ነው የሚለው ነው የሚያዩት በእርዳታና በብድር እና በውጭ የዲያስፖራ ኢንቨስትመንት በአገሪቱ ውስጥ የሚንቀሳቀሱትን የኢኮኖሚ ተግባራትን ቀጥታ ከህዝብ ጋር ግንኙነት የሌላቸውን እየወሰዱ ኢኮኖሚ እድገት አለን ሊሉ ይችላል። ግን ያ ለህዝብ ምንም ማለት አይደለም። በኢትዮጵያ ሁኔታ ቢሆን ይላሉ ዶክተር ጌታቸው በጋሻው፣ ትክክለኛው የኢኮኖሚ እድገት እንዲመጣ ከተፈለገ ከመሬት ባለቤትነት ጋር የተያያዙ ችግሮች ሊቀረፉ ይገባሉ። አብዛኛው ከሰማንያ በመቶ በላይ የሚሆነው በገጠሩ በእርሻ ላይ ነው። ይሄ የእርሻ ሁኔታ ደግሞ ሊሻሻል የማይችልበት መሰረታዊ እንቅፋት አለ። የኢትዮጵያ ሕዝብ እስካሁን ድረስ የመሬቱ ባለቤት ለመሆን አልቻለም። መሬት የተያዘው በመንግስት ነው፣ ንብረቱ ሆኖ ደሃው ገበሬ መሬቱን ተንከባክቦ ምርቱን የሚያሳድግበት ሁኔታን አልፈጠረም። የትናንሽ ገበሬዎች እርሻ ካላደገ በስተቀር የኢኮኖሚ እድገት በኢትዮጵያ ውስጥ አለ ልንል አንችልም። በአይኤምኤፍ ጠቋሚ የኢኮኖሚ እድገት ሪፖርት መሰረት የኢትዮጵያ የያዝነው አመት ዓመት የኢኮኖሚ እድገት ወደ 8 በመቶ የሚጠጋ ሲሆን የኢትዮጵያ መንግስት ግን በዚህ አመት ሀገሪቱ የ10 ነጥብ 5 በመቶ እድገት እንደምታስመዘግብ ተንብየዋል። ለዶይቼ ቬለ ለተጠናቀረው ዘገባ ናትናኤል ወልደነኝ ከዋሽንግተን ዲሲ።